ሳይንስና ቴክኖሎጂ በቅርቡ ለአገልግሎት የበቃው ዲፕሲክ የተባለውና በሰው ሰራሽ አስተውሎት ላይ የተመሰረተው ቻይና ሰራሽ መተግበሪያ ዓለምን እያነጋገረ ነው። ይህ መተግበሪያ ከዚህ ቀደም የነበሩት እንደ ጃት ቺፒቲ ያሉ በሰው ሰራሽ አስተውሎት ላይ ከተመሰረቱ መተግበሪያዎች ጋር ሲነጻጸር በዝቅተኛ ዋጋ የተሰራ ነገር ግን በከፍተኛ ሁኔታ ውጤታማ የሆነ ቴክኖሎጂ ነው። ክፍት ምንጮችን ወይም ኦፕን ሶርስን የሚጠቀመው ይህ መተግበሪያ ለአሜሪካ ግዙፍ የቴክኖሎጂ ኩባንያዎች ፈተና ደቅኗል። የቴክኖሎጂ አብዮትን ቀስቅሷል የሚባለው ይህ አዲስ መተግበሪያ በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ ተጠቃሚዎችን በማፍራትም የአሜሪካውን ቻት ጂፒቲም በልጧል። ለመሆኑ ዲፕሲክ ቀደም ሲል ከነበሩት በሰው ሰራሽ አስተውሎት ላይ ተመስርተው ቻትቦት ከሚያቀርቡ የቴክኖሎጂ ኩባንያዎች የበለጠ ለምን ተደናቂነትን አገኘ? የሶፍትዌር መሐንዲሱ አቶ የግረማቸው ሸቴ ምክንያቶቹን ያብራራሉ። የመጀመሪያው ያመጣው ፕሪሲሽን ሌቭል ነው። ፕሪሲሽን ስንል ትክክል የመሆን መጠን ማለት ነው። ከዚህ በቀደም እነ ቻት ጂፒቲ ውስብስብ የሆኑ ችግሮችን የመፍታት ሂሳብ ነክ ነገሮች፣ እዛ ጋር የደረሱበት የፕሪሲሽን መጠን ከፍተኛው ሰማንያ ሰባት ሲሆን አሁን ግን ዲፕሲክ ዘጠና ሰባት ፐርሰንት መድረስ ችሏል። ይሄ አስደናቂ ያስባለው ነው። ይህንን ለማድረግ በጣም የተጋነነ ኢንቨስትመንት የለው ከነዛ ጋር ሲወዳደር እጅግ በጣም ያነሰ። እነዛ በመቶ ሚሊዮኖች ነው ለትሬኒንግ ወይም የአርቲፊሻል ኢንቴሊጀንስ ሞዴላቸውን ለማሰልጠን የተጠቀሙት እነዚህ ደግሞ ከአምስት ነጥብ ስድስት ወይም ከስድስት ሚሊዮን ዶላር ያነሰ ነው። ከዛም በዘለለ ደግሞ ፋንሲ ወይም በጣም ከፍተኛ ደረጃ ሀይ ኤንድ የሚባሉ ለአርቲፊሻል ኢንቴሊጀንስ በስፔስ በተለየ ሁኔታ የተሰሩ ጂፒዎችን ወይም ፕሮሰሰሮች ሰዎችን ሳይጠቀም ነው ይሄንን ያመጣው ይሄ አስደናቂ ያስብሏል በተጨማሪም ዲፕ ሪዝኒንግ የሚባሉ እነዚህን በመመለስ እና ከፍ ያለ ፐርፎርማንስ ሌቨል በማሳየቱ ይሄ ልዩ አድርጎታል ማለት ነው በጎርጎሪያኑ ጥር ሀያ ሀያ አምስት አመተ ምህረት በቻይናዊ ቢሊዮነር ሊያንጎንፊንግ ለአገልግሎት የበቃው ይህ መተግበሪያ እስከ ጥር ሀያ ስምንት ባለው ጊዜ ውስጥ ብቻ ሁለት ነጥብ ስድስት ሚሊዮን ጊዜ ሰዎች አውርደው ጭነውታል በዚህ አጭር ጊዜም ከአምስት እስከ ስድስት ሚሊዮን የሚሆኑ ተጠቃሚዎችን አፍርቷል። ዲፕሲክ ከጉግል ፕሌይና ካፕ ስቶር በማውረድ በነጻ የሚጫን መተግበሪያ ሲሆን ተጠቃሚዎች ለሚያቀርቡት ጥያቄ በጽሁፍና በምስል መልስ መስጠትንና ውስብስብ የሂሳብ ስሌቶችን መፍታትን ጨምሮ በርካታ አገልግሎቶችን ይሰጣል። ዲፕሲክ ወይም ቻት ቤዝድ የኤአይ ሞዴል ነው፣ ወይም ላርጅ ላንጎጅ ሞዴል ነው። ላርጅ ላንጎጅ ሞዴል እንደ ሰው ከሰዎች ጋር በዋናነት መግባባትን የሚሰራ ነው። ስለዚህ ይሄኛው ለምንጠይቀው ጥያቄ የሪዝኒንግ ወይም የአስተውሎት ጥያቄ ሊሆን ይችላል። የሂሳብ ነክ ነገሮች ወይም ኮምፕሌክስ ወይም ውስብስብ የሆኑ ችግሮች ሊሆን ይችላል መፍታት። በስፔሲፊካሊ ላይክ ሶፍትዌር ዴቨሎፕ ለሚያደረጉ ወይም ፕሮግራም ኮድ ለሚጽፉ ሰዎች የተወሳሰበ ኮድን ያንን መፍታት ሊሆን ይችላል። ኢሜጅ ጀነሬት ወይም ጀነሬቲቭ ኤአይ ምንለው አለ፣ ኢሜጅ ጀነሬት መሆን ይችላል። ቴክስት ሰመራይዜሽን ምንለው አለ፣ ቴክስት ሰመራይዜሽን ማለት ለምሳሌ ስለ አንድ መረጃ አጠቃላይ ነገር ማወቅ ከፈለኩኝ ያንን በብዙ ዶክመንት የተጣራውን ያንን አጠር አድርጎ ዋና ዋና ነጥቦች ማቅረብ ሊሆን ይችላል። ከተለያዩ ዓለም አቀፉ ዌብሳይቶች፣ ከሰርቨሮች መረጃ ሪሰርች በማድረግ የአናሊሲስ የመስራት ሊሆን ይችላል። እነዚህ እና እጅግ የበዙ አገልግሎቶች አሉ። ኮማንዶችን መስጠት ይችላል። ኢሜይል እንዲጽፍ ማድረግ ይቻላል። ኢሜይል እንዲያዘጋጅ፣ ክራፍት እንዲያደርግ፣ እነዚህ እነዚህ የመሳሰሉ ሰፖርቶችን ይሰጣል። መተግበሪያውም በስሙ ያለማው ዲፕሴክ የተባለው ቻይና ውስጥ የሚገኝ የሰው ሰራሽ አስተውሎ ታልሚ ኩባንያ ሲሆን ኩባንያው የተመሰረተውም በጎርጎሪያኑ ግንቦት 2023 ነው። ይህ የቴክኖሎጂ ኩባንያ ሰሞኑን መነጋገሪያ የሆነውን ዲፕሲክ መተግበሪያን በማልማት በጎርጎሪያኑ 2022 ዓመተ ምህረት ቻት ጂፒቲን በሰራውና በዘርፉ ግንባር ቀደም ኩባንያ ተብሎ በሚጠቀሰው በአሜሪካው ኦፕን አይ ላይ ፈተናን ደቅኗል። ሁለቱም ኩባንያዎች መተግበሪያዎችን የሚያለሙት ጀነሬቲቭ በሚባለው የሰው ሰራሽ አስተውሎት ቢሆንም የሚከተሉት የአሰራር ስልት የተለያየ ነው። ከዚህ አንጻር አዲሱ የቻይና መተግበሪያ ኦፕንይ ከሰራው ጃችፒቲ የሚለይባቸው በርካታ መንገዶች መኖራቸውንም ባለሙያው ያስረዳሉ። አርቲፊሻል ኢንቴሊጀንስ የመጀመሪያው ትልቁ ጠንካራ ጎኑ የትሬኒንግ ዳታ ነው። ያንን ሞዴል ለማሰልጠን የምንጠቀምበት ዳታ ነው። ቻት ጂፒቲስ በጣም ላርጅ ስኬል የሆኑ ዳይቨርስ ሲሆኑ የተለያዩ ዳታዎችን ከኢንተርኔት ሶርስ መጽሐፍቶችን፣ ኮዶችን የአካዳሚክ መጽሐፍቶችን ተጠቅሟል። ዲፕሲክ በምንመጣ ሰዓት ሞር ዲፕ ሪዝኒንግ ላይ ወይም የተጣራ ዳታ ለመጠቀም ሞክሯል። ሌላው ደግሞ ምንድነው ከፐርፎርማንስ አንጻር ስናይ ቅድም እንዳነሳውት አፈጻጸሙ በጣም ልዩ ያደረገው ይሄኛው ስትሮንግ ሪዝኒንግ ያለው ነው። ቻት ጂፒቲ በተለይ ደግሞ ከልክ ሰው ለሰው እንደሚያወራው አንዱ ለአንዱ እየመለሰ እንደሚያወራው እየተመላለሱ ማውራት ይሄ ለየት የሚያደርገው ነው። ዲፕሲክን በምናይ ሰዓት ቴክኒካል ሪዝኒንግ ላይ ነው ያተኩረው። በተለይ ፕሪሲሽን ላይ እና ስፒድ ላይ ነው ከፍተኛ ትኩረት ያደረጉት። ከዚህ ውጭ ፕሮግራሚንግ ኤፊሽንሲ ዴቨሎፐሮች ወይም በብዙ ቻት ጂፒቲ ይጠቀማሉ። ወደ ዲፕሲክ በምንመጣ ሰዓት ዲፕሲክ የተሻለ ኮምፕሌክስ ፕሮብሌሞችን፣ የፕሮግራሚንግ ስህተቶችን ፈልፍሎ የማውጣት እና ችግሩንም የማስረዳት ብቃት አለው ከቻት ጂፒቲ በተሻለ። በአጠቃላይ ቻት ጂፒቲ ከዲፕሲክ ጋር ሲነጻጸር ሰውን ተክቶ መስራት ወይም ኤጀንት ኤአይ ላይ የተሻለ ሲሆን በአዲሱ መተግበሪያ ግን ያልተጀመረ ስራ ነው አዲስ ነገር ለመፍጠርና የተለያዩ ስራዎችን ባንዴ ለመስራት አዳዲስ መረጃዎችን ወደ መረጃ ቋት በማስገባትና በመልሶች ውስጥ በማካተት ዲፕሲክ የበለጠ ይሰራል። ከውጤታማነት አንጻርም አዲሱ መተግበሪያ ጥያቄን አንድ በአንድ የሚመልስ በመሆኑ የተሻለ ፍጥነትና በሚሰጠው መልስ ትክክለኛነትም ከፍተኛ አፈጻጸም አለው። አዲሱ መተግበሪያ ከዋጋ አንጻርም ርካሽ ሲሆን የሚጠቀመው አነስተኛ ኃይል በመሆኑም ለአካባቢ ጥበቃ ተስማሚ ነው። ከቋንቋ አንጻር ጃት ቤቲ በርካታ ቋንቋዎችን የሚጠቀም ሲሆን ዲፕሲክ ግን በአሁኑ ወቅት በእንግሊዝኛና በቻይንኛ ቋንቋዎች ብቻ አገልግሎት የሚሰጥ ነው። ነገር ግን ቀደም ብለው ከተሰሩት መተግበሪያዎች በተሻለ ሁኔታ በርካታ የቋንቋ ሞዴሎችን ይዞ የተሰራ በመሆኑ ለኢትዮጵያ ቋንቋዎችም የበለጠ አመች ሊሆን እንደሚችል ባለሙያው ገልጸዋል። በሌላ በኩል ዲፕሲክ የሰው ሰራሽ አስተውሎትን በርካሽ ዋጋ መገንባቱም እንደ ባለሙያው ለታዳጊ ሀገራት መነቃቃትን ይፈጥራል። ከፍተኛ መነቃቃት ፈጥሯል። እንደሚታወቀው ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ትልልቅ የቴክኖሎጂ ጃይንት የሚባሉትን በማቀናጀት በዓለም ታሪክም ከፍተኛ የሚባል ኢንቨስትመንት ለዳታ ሴንተር ተሰርቷል እና በዛው ማግስት ውስጥ ነው እንግዲህ ይሄ ዜና የተሰማው የዲፕሲክ እና ይሄ ትልቅ አድቫንቴጆችን ይፈጥራል ለዓለም አንደኛው ምንድን ነው የተሻሉ ነገሮችን ወይም እያደጉ ያሉ ሀገራትን ይሄ ለሁሉም ሀገራት እኩል ኦፖርቹኒቲ እንደሆነ መሰራት ቅርጽ ያለባቸው ጠንካራ ጎኖች ላይ ከተሰራ ያ ሁሉ ኢንቨስትመንት ሳያስፈልግ የተሻለ ውጤት ማምጣት እንደሚቻል ማሳያ ነው። ስለዚህ ይሄ መነቃቃትን ይፈጥራል ለሌሎች ሀገራትም። ከይዘት ማሻሻያ ፖሊሲዎች ይልቅ በብቃትና ክፍት ምርምር ላይ ያተኮረ ነው የሚባለው ይህ መተግበሪያ በዋና ዋና የደህንነት መጠበቂያ ጉዳዮች ላይ እስካሁን የጎላ ችግር አልገጠመውም። ነገር ግን በቻይና ባለቤትነት የተያዘ በመሆኑ የሳንሱር ስጋት በዋናነት ይነሳል። መተግበሪያው ልክ እንደሌሎቹ በሰው ስራሽ አስተውሎት ላይ የተመሰረቱ የቻይና መተግበሪያዎች በቻይና መንግስት ቁጥጥር ማዕቀፍ ውስጥ የሚሰራ በመሆኑ የቻይናን መንግስት የሚተቹ ሀሳቦች ላይ የሚሰጠው ምላሽ ገደብ ያለው ነው በሚል ይተቻል። በአንዳንድ ሀሳቦች ላይም ቻይና ተኮር ንድፈ ሀሳቦችንና ትርክቶችን የሚያንጸባርቅ በመሆኑ ስጋት አሳድሯል። ለምሳሌ ከቻይና ተነጥላ ራሷን እንደ ሀገር የምትቆጥረውን ታይዋንን ዲፕሲክ በቻይንኛ ቋንቋ በሚሰጠው መረጃ የቻይና አንድ አካል አድርጎ ያቀርባል። በእንግሊዝኛ ቋንቋ የሚሰጠው መረጃም ቶሎ ይሰርዛል። ከዚህ አንጻር ባለሙያው አቶ ይግረማቸው መተግበሪያው ከፍተኛ ተግዳሮት ይገጥመዋል ይላሉ። ያው የሚታወቅ ነው የቻይኒዝ ፖሊሲ ይታወቃል። እና ይሄ የቻይኒዝ ፖሊሲ ያላከበረ የቴክኖሎጂ ካምፓኒ ከቻይና መንግስት የሚሰጡ የተለያዩ ድጎማዎች አሉ፣ ለቴክኖሎጂ ካምፓኒዎች የሚሰጡ እነዛን ጨምሮ እስከ መዘጋት ሊደርስበት ይችላል ብዙ ካምፓኒዎች። ስለዚህ ምንድነው ፕራይቬሲ ፖሊሲን በተመለከተ ዳታቸውን ለምንም ፐርፐዝ ሊጠቀሙ እንደሚችሉ ከዛ ውጭ ደግሞ ቅሬታ የሚያቀርቡ ወይም የቻይናን ገቨርመንት መልክ ሊያጠለሹ ይችላሉ ብሎ የሚያስቡ ማንኛውንም ጥያቄ ባለመቀበል ወይም ቢመለስ በማጥፋት ከዛም የሰዎችን መረጃ በዛ መልኩ በማጠንጠን ይጠቀማሉ። ይህንም እኔም በግሌ ቼክ አድርጌ አይቻለሁ እና ይሄ ያው ከቴክኖሎጂ ሊገታው ከሚችሉ አንዱ ይሄ ችግር ነው። ይሄ ተግዳሮት ይቀጥመዋል ብዬ አስባለሁ። ምክንያቱም ዓለም አቀፍ ካምፓኒ የመሆን ለዓለም አቀፍ ድርጅቶች ለዓለም ሕዝብ አጠቃላይ ክፍት ሆኖ ዓለምም በእምነት እንዳይጠቀመው ሊያገደው እና እድገቱንም በዚህ መልኩ ሊገታው ይችላል ብዬ ስጋት አለኝ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስልጣን በያዙ በጥቂት ቀናት ውስጥ ስታርጌት የተባለውን የ500 ቢሊዮን ዶላር የሰው ሰራሽ አስተውሎት ቴክኖሎጂ እቅድ ይፋ አድርገዋል። ያም ሆኖ በ5.6 ሚሊዮን ዶላር ብቻ የተሰራው የቻይና መተግበሪያ ድንገት ወደ ቴክኖሎጂ ገበያው መምጣትና ተደናቂ መሆን አሜሪካ በሰው ሰራሽ አስተውሎት ቴክኖሎጂ ላይ ያላትን የበላይነት ጥያቄ ውስጥ አስገብቷል። የቻይናውን ቲክቶክ ለመዝጋት በተደጋጋሚ ማስጠንቀቂያ ስትሰጥ የቆየችው አሜሪካ አሁን ደግሞ ሌላ ተደናቂነት ያለው የቻይና መተግበሪያ መምጣቱ የሁለቱን ሀገራት የቴክኖሎጂ ፉክክር ከፍ እንዲላ አድርጎታል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሪያችሁ ነበሩ። መልካም ጊዜ።